አቤቱ አምላካችን እግዚአብሔር ሆይ፣ ለእኛ ያላደረግከው ምን አለ? ውለታና ቸርነትህ፣ ፍቅርህና መግቦትህ ከአእምሮአችን በላይ ነውና ተመስገን። ባለውለታ ባለውለታ

ነሱ አዘዘ ጌታዬ

dafu azaz 啦啦啦啦啦啦啦啦 <music>